sauraron Gabina VOA. Shirin Gabina. Blashan Gol, Blashan Gol, Blashan Gol. Daga Bina, ከአምስት አስርት ዓመታት በፊት በታሪክ አሁንም መለስ ብለን አንዳንድ ጉዳዮችን እናስታውሳችሁ። ደቡባዊ ዩናይትድ ስቴትስ በዘር መድሎና መሰረታዊ ሰብአዊ መብቶች ለአፍሪካ አሜሪካውያን የተነፈጉበት ወቅት ነው። በዚያን ጊዜ የነበረው የዘር መድሎ ታዲያ በግለሰቦች ብቻ አልነበረም። በህግ የተደነገገና በይፋ የሚከናወን ነበር። ከነዚህ ህጎች አንዱ ነጮችና ጥቁሮች እንዳይቀላቀሉ ለሁሉም በርና ወንበር ተመድቦለት በየቦታው ይኖር ነበር ትኖር ነበር። ሄኖክ በዚህ ዘገባ ሁኔታውን ይቀኛል። በርሚንግሃም አላባማ፣ የዘር መድሎ የተንሰራፋባት የደቡባዊ ዩናይትድ ስቴትስ ግዛት ነበረች። ሊሪክ ቲያትር የዚህ ሁሉ የዘር ልዩነት አይነተኛ መገለጫም ነበር። ነጮች በፊት ለፊት በር ሲገቡ፣ ጥቁሮች ደግሞ ባለቀለም ከለርድ ተብለው በተሰየሙ በሮች በጥግ በኩል ዞረው በጓሮ በር ይገቡ ነበር። ከግማሽ ምዕት ዓመት በፊት በደቡብ ዩናይትድ ስቴትስ ግዛቶች በትምህርት ቤቶች ነጭና ጥቁር ተማሪዎች አብረው በክፍልም ሆነ በጠቅላላ በአንድ ትምህርት ቤት እንዲማሩ አይፈቀድም ነበር። ጆን ሉዊስ በወጣትነቱ ያደገው በአለባማ ገጠራማ አካባቢዎች ነው። በወጣትነቱ የዘር መድሎ መንሰራፋት ብሎም የህግ ድጋፍ ተሰጥቶት በሚወዳት ሀገሩ ማየቱ ቅስሙን አልሰበረውም፣ እንዲያውም ለትግል አነሳሳው። ጆን ሉዊስ የሲቪል መብት ንቅናቄውን ተቀላቅሎ ብዙ ታግሏል። ዛሬ ታዲያ አንቱ የተባለ አሜሪካዊ መሪና ፖለቲከኛ ነው። ኮንግረስመን ጆን ሉዊስ በወጣትነቱ በየበሮቹና በአገልግሎት መስጫ ጣቢያዎቹ የነበሩ ጽሑፎችን ሲያነብ ለነጭ ወንዶች፣ ለጥቁር ወንዶች፣ ለነጭ ሴቶች፣ ለጥቁር ሴቶች ማብቂያ የሌላቸውን ልዩነቶች አጥብቄ ጥላ ነበር። በደቡባዊዋ የሚሲሲፒ ግዛትም ሁኔታው የተለየ አልነበረም። ከተጻፉት ሕጎች በተጨማሪም ሌሎች ልማድ ነበሩ ይላል የሲቪል መብት ታጋይ ሆሊስ ዋትኪንስ። በመንገድ if you are walking down the sidewalk and you meet white people, you step off the side and bow your head until they pass. መንገድ ላይ እንኳን አንድ ነጭ ሰው ከፊት ለፊት ከመጣ መንገድ መልቀቅ ይጠበቅብሃል። ይሄ ብቻ አይደለም፣ እስኪያልፉ ድረስ ማጎብደድም ይጠበቅብሃል ይጠበቅብሻል። ይህን ያላደረገ ሰው ክብር አሳጣኝ ተብሎ ይደበደባል ወይም ይታሰራል። በ1955 ዓ ም የተከሰተ አንድ ጉዳይ እንግለጽላችሁ። የአላባማ አገረ ገዢ ጆርጅ ዋላስ በወቅቱ ነጭ ተማሪዎች ብቻ ይማሩበት በነበረው ዩኒቨርሲቲ ኦፍ አለባማ ሁለት አፍሪካ አሜሪካውያን ትምህርት በሚጀምሩበት ቀን እንዳይገቡ ለመከልከል ሞከረ። ተማሪዎቹ እንዲገቡ የሆነውም የዩናይትድ ስቴትስ ወታደሮች አጅበዋቸው ነበር። ያኔ ታዲያ ዋላስ ገለል አለ። ከዘመናት በኋላ ያገረ ገዢው ልጅ ፔጊ መለስ ብላ የአባቷን ሁኔታ ስታስብ አላባማን ያንቋሸሸ ጉዳይ ሆነ። የአባቴንም ስምና ስራ ገደል አስገባው፣ እድሜ ልኩን የተከተለው ጉዳይ ሆነ። በእርግጥ እድሜው እየገፋ ሲሄድ በዘር ጉዳዮች ላይ ያለውን አስተሳሰብ ቢቀይርም ስሙ ግን በታሪክ ያው ተበላሽቶ ቀረ። ይሄ በሆነ በአንድ አመት ጊዜ ውስጥ የሲቪል መብት ህግ አለፈ። የዘር መድሎ በዩናይትድ ስቴትስ በህግ ቆመ። አፍሪካ አሜሪካውያን እኩል መብቶችና ነጻነቶችን እንዲጎናጸፉ በህግ ተደነገገ። To the heavens, no man, no weapon. Formed against yes, glory is destined. Everyday women and men become legends. Stands that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is just a us. Justice for all just ain't specific enough. One son died, the spirit is revisited us. True and living, living in us. Resistance is us. That's why Rosa sat on the bus. That's why we walked through Ferguson with our hands up. When it goes down, we woman in glory up. yeah Glory DJ Fatsu, I'm, a musician. I'm, a musician. I'm a DJ. I'm a and gadachin and ወደፊትስ ዶክተር ሕዝቅኤል ጋቢሳን ጠይቄ ነበር አሜሪካን ሀገር አንድ ከሌሎች ሀገሮች ለውጥ የሚያደርገው ነገር ችግር ካለው ችግሩን አይደብቅም ችግሩን ለመጋፈጥ የሚፈልግ ሀገር በዚህ በኩል የዘረኝነት ችግር አሜሪካን ሀገር ውስጥ እንዳለ አውቀው አሁን በተነጋገርንባቸው ዘመናት የሀገሩን ህግና የሀገሩን ተስፋ ለሀገሩ የታሰበውን ተስፋ መሰረት በማድረግ የተሻለ ኑሮ እንዲኖር በትክክል ለሁሉም የሚሰራ ዲሞክራሲ እንዲኖር ትግል የተደረገበት ነው። ተስፋ ባለመቁረጥ የሀገሪቷን ተስፋ ማለት ማለት ከቀድሞ ሆኖ የእኩልነት አገር፣ ዘረኝነት የማይኖርበት አገር ተብሎ ስለታሰበ ያንን ግብ ለማግኘት ነው ትግሉ ሲደረግ የነበረው። በአንድ በኩል በሕግ ደረጃ እያንዳንዱ ሰው አንዱን ሰው ሌላውን ሰው በዘረኝነት እንዳይጎዳ ብዙ ለውጥ ተደርጓል። ያልተለወጠ ብዙ አሜሪካኖችን እስካሁን ድረስ ደግሞ ነገሩ ያልገባቸው አንድ ነገር አለ። ይሄ የተቋም ዘረኝነት የሚባለው ኢንስቲቲዩሽናል ሬሲዝም በዛ በኩል ገና ነው። ለውጥ አለ፣ ለውጥን የሚፈልግ ነው። ሁልጊዜም ወደ ለውጥ ለመሄድ የሚፈልግ ሀገር ነው። እነዚህ ተቋማቱ ግን ብዙ ጊዜ ይወስዳል እነሱን ለመጣልና ለማስቀረት። በጣም ነው የማመሰግነው። ዶክተር እዝቅኤል ገቢሳ የታሪክ መምህር፣ ለሰጠህን ማብራሪያ እናመሰግናለን። ስጥልኝ ስለጠራኸኝ።